የአሜሪካ ድምፅ ራዲዮ ጣቢያ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 15 2015 ዓ ም ዝግጅታችን ጀመረ። የተባበሩት መንግስታት ድርጅት እና ሌሎች ዓለም አቀፍ ተቋማት በአሁኑ ወቅት ዓለምን እያጋጥሙ ያሉ ተግዳሮቶችን ለመፍታት ምን ያህል አቅም አላቸው? ለመኝ አዲስ ለሚከሰቱ ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። በተባበሩት መንግስታት የስደተኛ መርጃ ድርጅት ወይም ዩኤንኤችሲአር ለሰላሳ ዓመታት ያገለገሉትን አቶ መንገሻ ከበደን ነው የሰማችሁት። በተቋሙ ዙሪያ በቅርቡ ካሳተሙት መጽሐፍ ጋር በተያያዘ በምሽቱ ቆይታ ይኖረናል። ሰላም ጤና ይስጠልኝ። ክቡራትና ክቡራን አድማጮች የህለተውድ መስከረም 15 2015 ዓ ም ምሽት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታነን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምን አምሽታችኋል፣ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በሰሜን ምዕራብ ናይጄሪያ መስጊድ ውስጥ ታጣቂ ሽፍቶች 15 ሰዎችን ገደሉ። ቅዳሜ ዕለት በሰሜን ምዕራብ ናይጄሪያ ዛንፋራ ግዛት መስጊድ ውስጥ ታጣቂ ወንዶች ባደረሱት ጥቃት 15 ሰዎች መግደላቸውን ትላንት ቅዳሜ ሶስት የአካባቢው ነዋሪዎች ለሮይተርስ አስታውቀዋል። በባክዩም አካባቢ የደረሰው ጥቃት ሯጊ ጅማ በተሰኘው የከተማው ክፍል የአርብ ጁማ ጸሎት ላይ ጥቃቱ መፈጸሙን ተናግረዋል። ይሁን እንጂ የነዋሪዎቹ ሪፖርት ለማጣራት ሮይተርስ ባደረገው ጥረት የዛንፋራ ግዛት ፖሊስ በስክን መልእክቶች ቢደርሱትም እስካሁን ድረስ ምላሽ አለመስጠቱን ሮይተርስ ጨምሮ ዘግቧል። ነዋሪዎቹ በነሐሴ ወር ላይ የሩዋን ጁማ ሽፍቶች እንዲተዋቸው 9 ሚሊዮን የናይጄሪያ ኒያራ ወይም ደግሞ 21 ሺህ የዩናይትድ ስቴትስ ዶላር በገንዘብ መልክ እንዲሁም ደግሞ ነዳጅና ሲጋራ ሰጥተው እንደነበረ ጨምረው ገልጸዋል። በሌላ ዜና የእስራኤል ወታደሮች በዌስት ባንክ የፍልስጤም ታጣቂዎችን ገደሉ። የእስራኤል ወታደሮች የፍልስጤም ታጣቂዎች ናቸው ብለው የጠረጠሯቸውን ግለሰቦች መግደላቸውን የፍልስጤም እስራኤል ሪፖርት አመላክቷል። እስራኤል በሰሜናዊ ዌስት ባንክ ግዛት ባደረገችው የሌሊት ፍተሻ፣ ሰራዊቱ በተልእኮ ወቅት በናቡላስ ከተማ አቅራቢያ በመኪናና በሞተር በቡድን የሚንቀሳቀሱ ሰዎችን ማየቱንና መክፈቱን አስታውቀዋል። የአንበሳ ዋሻ በሚል የሚጠራው የአካባቢው ታጣቂ ቡድንም ሳይዳ አልኩኒ የተሰኘው አባሉ በተልኮ ላይ ከነበረው ኃይል ጋር በተፈጠረው ግጭት ህይወቱ አልፏል ሲል አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በሌላ ዜና ጣሊያናውያን ዛሬ ምርጫ ሲመርጡ ውለዋል። ጣሊያናውያን የዩክሬኑ ጦርነት በተቀጣጠለበት የኃይል አቅርቦት ዋጋ በጨመረበትና ምዕራባውያን የሩሲያን ጥቃት በአንድነት ለመፍታት እየተፈተኑ ባለበት ወቅት ዛሬ እሁድ ምርጫ ሲያደርጉ ውለዋል። የዛሬው ምርጫ ውጤትም የሀገሪቱን ፖለቲካ ቀኝ ዘመም ያደርገዋል ተብሎ እየተጠበቀ ነው። ዛሬ እሁድ ከጠዋቱ አንድ ሰዓት አንስቶ ምርጫው የተጀመረ ሲሆን እስከ እኩለ ቀን ድረስ በተካሄደው ምርጫም እንደ አውሮፓውያን አቆጣጠር በ2018 ምርጫ ጋር ተመሳሳይ ቁጥር ያለው ህዝብ እየመረጠ እንደነበረ ታውቋል። ምንም እንኳን ከምርጫው ጋር የተያዙ አስተያየቶች ከሁለት ሳምንታት በፊት ጀምሮ እንዳይታተሙ ቢታገዱም ከዛ በፊት የወጡ ጽሁፎች ግን የአዲሱ ትውልድ ፋሽስት የሆኑት ቀኝ ዘመም ፖለቲከኛ ጆርጂያ ሜለኒ እና ወንድሞቻቸው ሰፊ የሆነ ተቀባይነት እንዳላቸው አመላክተዋል። ከሁለተኛው የዓለም ጦርነት በኋላ ጣሊያናውያን ቀኝ ዘመም ሲሆኑ ይሄ የመጀመሪያቸው ነው። ጆርጂ ሜለኒን የለዘብተኛ ግራ ዘመም ዴሞክራሲያዊ ፓርቲ አባል የሆኑት የቀድሞ ጠቅላይ ሚኒስትር ኤንሪኮ ሌታ ይከተሏቸዋል። መለኒ ዛሬ ጠዋት በትዊተር ገጻቸው ላይ ባሰፈሩት መልእክት ዛሬ ታሪክ እንዲጻፍ ታግዛላችሁ ብለዋል። በአንጻሩ ተቀናቃኛቸው ሌታ በትዊተር ገጻቸው ላይ ምርጫ ሲመርጡ ከሚያሳይ ፎቶ ጋር አያይዘው መልካም ምርጫ ሲሉ ተመኝተዋል። በመጨረሻም የሩሲያውን ላቭሮቭ በዩክሬን እየተካሄደ ያለው የራስን እድል የመወሰን ምርጫን የተቃወሙ ምዕራባውያንን አጣጣሉ። የሩሲያ የውጭ ጉዳይ ሚኒስትር ሩሲያ የዩክሬንን ክልሎች የዓለም ቀፍ ስምምነቶችን በጣሰ መልኩ በሪፈረንደም ልትወስድ ነው በሚል በምዕራባውያን የተነሳባቸውን ውግዘት አጣጥለዋል። ላቭሮቭ ትላንት ቅዳሜ በተባበሩት መንግስታት አጠቃላይ ጉባኤ ላይ ለጋዜጠኞች በሰጡት ቃል የተመለከትነው እብደት የተሞላበት ሽብር ሁኔታውን አስታዋቂ ነው ብለዋል በሉሃንስክ በኬርሶን እና በከፊል የሩሲያ ቁጥጥር ስር ባሉ ዛፖሬዣ ና ዶኔትስክ ክልሎች ላይ አርብ ዕለት የተጀመረው ምርጫ እስከ መጪው ማክሰኞ ድረስ ይቀጥላል በሩሲያ የስደተኞች ጣቢያ ያሉ እና ከተጠቀሱት አካባቢዎች የመጡ ስደተኞችም እንዲመርጡ በሩሲያ የምርጫ ጣቢያዎች ተቋቁመዋል ይሁን እንጂ በዩክሬን ያሉ የአካባቢው ባለስልጣናት መራጮች ላይ ማስፈራራትና ውክቢያ እየደረሰባቸው ነው ብለዋል ኬቭ እና ምዕራባውያን ይህንን የራስን ዕድል በራሴ መወሰን ምርጫ ሩሲያ የዓለም አቀፉን ሕግ በጣሰ መልኩ ቦታዎቹን በራሷ ግዛት ላይ ለመጨመር የምታደርገው ጥረት ነው እያሉ ነው። ላቭሮቭ በበኩላቸው ፕሬዝዳንት ፑቲን እንዳሉት የዴሞክራሲያዊ ሂደት ውጤቱን እናከብራለን ብለዋል። ይሁን እንጂ ዩክሬን በመጪ ማክሰኞ የሁኔታውን መቀጣጠል በተመለከተ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በጉዳዩ ላይ እንዲመክርበት የጠራች ሲሆን ሩሲያ የዩክሬንን ግዛቶች በቁጥጥሯ ስር አውላ ወደ ግዛቷ ማጠቃለሏን እንደማትቀበል አስ ታስታውቃለች። ይህ የራስን ዕድል የመወሰን ምርጫ ዩክሬን በሰሜን ምስራቅ የሀገሪቱ ክፍል ባደረገችው ጥቃት ከሩሲያ ሰፊ ቦታዎችን መልሳ ከተቆጣጠረች በኋላ በአስቸኳይ የተደረገ ነው። ምዕራባውያን ሩሲያ የዩክሬንን አራት ክልሎች ግዛቷ አድርጋ በማጠቃለል ከዚህ በኋላ የሚደረጉ ጥቃቶች በግዛቴ ላይ የተደረጉ ናቸው በማለት የኒውክሌር ጥቃት ልታደርስ ትችላለች ሲሉ ስጋት ይዟቸዋል። አድማጮች፣ ለምሽቱ ያዝኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የእሁድ ምሽት መሰናዶዎች ጋር ታመሹ ዘንድ እጋብዛለሁ ደ Ramón Washington DC በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 15 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት። ይሄ እግር ኳስ ባይኖር ኖሮ በአራት ብር በአምስት ብር ቁጭ ብድግ እያልክ መሸነፉም ማሸነፉም ስሜት የሚሰጥ ህመሙ እንኳን ሳይቀር ተሸነፈ ቡድኔ ብለ የሚሰማ ህመም ሳይቀር እንኳን ሌላ የሆነ ደስታ የሚሰጥ እግር ኳስ ስላለ እንዲህ አይነት ስሜት ስለሚፈጥርልህ በማህበረሰብ ውስጥ የሆነ ክላን ትፈጥራለ። የእግር ኳስ ማህበረሰብ አለ። ያ የእግር ኳስ ትራይብ እዛ ውስጥ መኖር በራሱ መዝናናት እና እንደዚህ አይነት በረከት አምጥቷል። ይሄ ባይኖርስ ኖሮ ኢትዮጵያውያን ወጣቶች በምንድን ነው የሚዝናኑት? አሁን የሰማችሁት መንሱር አብዱል ቀኒ ይባላል። በእግር ኳስ ጋዜጠኝነቱ እና ተንታኝነቱ በብዛት ይታወቃል። በኢትዮጵያ የእግር ኳስ ስፖርት ችግሮች እና መፍትሄዎች ዙሪያ ቆይታ ይኖረናል። ወደ ኋላ ላይ እንመለስበታለን። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በድረገጻችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ እየተላለፈ ይገኛል። አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው መሰናዶ ነው የምናልፈው። የሬ ዝርያቸው ከእስራኤል እንደሆነ የሚገልጹ በሺዎች የሚቆጠሩ ቤተ እስራኤላውያን ለረጅም ዓመታት በኢትዮጵያ ሲኖሩ ቆይተዋል። እስራኤልም እነዚህን ቤተ እስራኤላውያን በተለያዩ ጊዜያት ወደ ሀገሯ ስታስገባ ቆይታለች። አሁን ደግሞ ተጨማሪ በሺዎች የሚቆጠሩ ቤተ እስራኤላውያንን ወደ ሀገሯ ማጓጓዝ የጀመረች ሲሆን ሁሉም እስራኤል ውስጥ ቤተሰብ ያላቸው መሆኑ ተገልጿል። ትክክል ነው። የመጀመሪያው ዘገባችንም ይህን ይመለከታል። እስራኤል ይህን እርምጃ የወሰደችው በኢትዮጵያ ትግራይ ክልል የሚካሄደው ጦርነት እያየለ በመጣበት ወቅት መሆኑን ጠቅሳ ሊንዳ ግራዲስተን ከቴላቪቭ ያደረሰችንን ወደ አማርኛ መልሰሻዋል ቀጥሎ ይቀርባል። እዝራና ቤተሰቦቹ ከ20 ዓመታት በፊት ከተለዩቸው 28 የቤተሰባቸው አባላት ጋር ሲቀላቀሉ ምን ያክል ተነፋፍቀው እንደነበር ይታይ ነበር። ኢትዮጵያ ቀርተው የነበሩ አምስት ወንድማማቾች እና ቤተሰቦቻቸው ወደ እስራኤል የተወሰዱት በከፊል መንግስታዊ በሆነ አንድ የአይሁዶች ድርጅት ባዘጋጀው ልዩ በረራ ነው። ይህንን ህልም እውነት ያደረጉትንና ተስፋ የሰጡንን ሁሉ ማመስገን እፈልጋለሁ። ለኢትዮጵያውያኑ የእንኳን ደህና መጣችሁ አቀባበል ያደረጉላቸው ራሳቸው በልጅነታቸው ከኢትዮጵያ የመጡትና አሁን የእስራኤል የውህደት ሚኒስትር የሆኑት ፔኒና ቶማኖ ሻታ ናቸው። አሁን ሰማይ የሚከፈትበትና በየቀኑ በማየው ህመም እዚህ እስራኤል የሚያለቅሱ እናቶችና አባቶች፣ ኢትዮጵያም ሆነው የሚያለቅሱ ልጆች የሚያበቃበት ጊዜ ነው። የተልእኮ ዋና ዓላማ ከእስራኤል ጋር ትስስር ያላቸውን የመጨረሻዎቹን እስራኤል ውስጥ ቤተሰብ ያላቸው ሶስት ሺ ኢትዮጵያውያንን ወደ እስራኤል መውሰድ ሲሆን አብዛኞቹ ከቤተሰቦቻቸው ጋር ለመቀላቀል ለአስርተ ዓመታት ጠብቀዋል። የአሁኑ በረራ ወጪ የሚሸፈነው በእስራኤል መንግስትና በአሜሪካዊ አይሁዶች ድርጅት ነው። ባለፈው ዓመት የእስራኤል መንግስት የተነጣጠሉ ቤተሰቦችን ለማገናኘትና ቤተ እስራኤላውያንን በኢትዮጵያ እየተካሄደ ካለው ጦርነት ለመታደግ ቃል ገብቶ ነበር። ሆኖም አንዳንድ የእስራኤል ተንታኞች እንደሚሉት እየተባባሰ የመጣው ጦርነት ኢትዮጵያውያኑን ለማስወጣት አንዱ ምክንያት ብቻ ነው። ስቲቭ ካፕላን በእብራይስጥ ዩኒቨርስቲ የአፍሪካ ጥናት መምህር ናቸው። ልክ እንደ ሌሎች ነገሮች ሁሉ ይህም ከእስራኤል የውስጥ ፖለቲካና ከመጪው ምርጫ ጋር የሚገናኝ ነው። አሁን ኢትዮጵያ ውስጥ የሆነ ካለው ነገር የበለጠ ያ የበለጠ ሚዛን የሚደፋ ይመስለኛል። የኢትዮጵያ ጦርነት በሰሜን የሚገኘውን የትግራይ ክልል ማዕከል ያደረገ ሲሆን አብዛኞቹ ቤተ እስራኤላውያን ደግሞ ያሉት በአጎራባቹ የአማራ ክልል ጎንደር ነው። ባለስልጣናት እንደሚሉት ጦርነቱ በቀጥታ ባያሰጋቸውም ተዘዋዋሪ የሆነ ተጽዕኖ ግን አለው። በጦርነቱ ምክንያት የኑሮ ውድነት ተባብሷል። ጎንደር ያሉ ቤተ እስራኤላውያንም በአጠቃላይ ኢትዮጵያ ውስጥ የገንዘብ ችግር አለ፣ በዚህም በጣም ተቸግረናል። እንደ ኤልሳ ባሩክ ያሶ ያሉ ትውልደ ኢትዮጵያዊ ቤተ እስራኤላውያን መብት ተሟጋቾች እስራኤል በትግራይ የጦር ቀጠና ውስጥ የቀሩትን ሌሎች በሺዎች የሚቆጠሩ ቤተ እስራኤላውያንን የማዳን ግዴታ አለባት ይላሉ። ምንም እንኳን እነዚህ ሰዎች የተነጣጠሉ ቤተሰቦችን በማቀላቀል ሂደት ውስጥ ስማቸው ባይካተትም፣ ዩክሬንን ተመልከት። እስራኤል እዛ ካለው ጦርነት ያዳነችው አይሁዳውያንን ብቻ አይደለም ስደተኞችንም ጭምር ነው። ህሊና እንዳለው ሰው ያንን እደግፋለው። ታዲያ አይሁዳውያንን ከትግራይ ወደ እስራኤል የማያመጡት ለምንድን ነው? የእስራኤል ባለስልጣናት የተልእኳቸው ዋና ዓላማ ችግር ውስጥ ያሉ አይሁድን ሁሉ መርዳት መሆኑን ይገልጻሉ። ከኢትዮጵያ ቤተ እስራኤሎችን የማጓጓዙ እንቅስቃሴም በመጪዎቹ ጥቂት ወራት እንደሚቀጥል ገልጸዋል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ማግኘት ትችላላችሁ። ሃሽታግ ቪኦኤ አማሪክ የትዊተር ገጻችን ነው። ተከተሉን። አስተያየታችሁንም አጋሩን። ከስብርት ዓመታት በላይ እድሜ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በአለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ይሰራሉ። ሆኖም ግን ከተቋማቱ እድሜ እኩል የኖሩት ህግጋትና ፖሊሲዎች አሁን አለምን ለገጠሟት ተግዳሮቶች መላ መምታት ባለመቻላቸው ትችቶች ይቀርብባቸዋል። ልክ ብለሻል። ለዛሬ በእንግድነት የጋበዝሻቸው ለ30 ዓመታት በተባበሩት መንግስታት የስደተኛ መርጃ ድርጅት ወይንም ዩኤንኤችሲአር ያገለገሉት አቶ መንገሻ ከበደ በቅርቡ በእንግሊዝኛ ቋንቋ ያሳተሙት ኤ ፉልፊሊንግ ጀርኒ ትሩ ኮንፍሊክትስ አንድ ኮንትራዲክሽንስ ወይም በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ የሚለው መጽሐፋቸው ይህን ሐሳብ ያነሳል ከጾታ እኩልነት እስከ ትምህርት ከወረርሽኝ እስከ ኢኮኖሚ ያሉ የትውልድም ተግዳሮቶች ለመፍታት የሚሄዱባቸውን መንገዶችም ይዳስሳል። በተከታይ ከአቶ መንገሻ ጋር ወዳደረግሽው ቆይታ ብናልፈስ ጥሩ ሀሳብ ነው። በግጭቶችና በቀራኔዎች መካከል አብዛኛውን ሙያውን አሳልፈዋል። እንግዲህ መጽሐፉን እንዳየሁትና ከአስተዳደጎ ልነሳ። አስተዳደጎ እንደሚያሳየው በመጽሐፉ ላይ እንደተጠቀሰው ከተለያዩ የውጭ አገር ሰዎች ጋር ተደባልቀው ስለተለያዩ አገሮች እንዲያውቁ እድል ሰጥቶት ነው ያደጉት። ወደ ተባበሩት መንግስታት ድርጅት በስራ ተቀጥረው ከመግባቱ በፊት ስለ ዓለም አቀፍ ተቋማት በዓለም አቀፍ ተቋማት ውስጥ መስራት ስለመሳሰሉት የነበሩት አመለካከት ምን ነበር? ልጅ ያለኩት እዚሁ አዲስ አበባ ነው። ትምህርት ቤት የጀመርኩት መጀመሪያ ቄስ ትምህርት ቤት በግቢያችን ውስጥ ነው። ከዛ በኋላ ሳንስፎርድ ትምህርት ቤት ገብቼ ያኔ ሳንስፎርድ ትምህርት ቤት የነበረው በጣም ኢንተርናሽናል የሆነ ከተለያዩ ባህሎች የተለያዩ ህዝቦች ጋራ እና ያደረግኩበት ሁኔታ ነው። ከዛም አልፎ ወደ ቤሩት ተላኩኝ አሜሪካን ዩኒቨርሲቲ። ያኔ የነበረኝ አመለካከት ስለ ዩኤንም ሆነ ኢንተርናሽናል ድርጅቶች እውነት ለመናገር ብዙ መውቀት አልነበረኝም። የታሪክ አጋጣሚ ሆኖ ነው የተባበሩት መንግስታት ስደተኞች ኮሚሽን ለምን አንድ ስራ አትሰራም ተብሎ የኔ ከኢትዮጵያ በጦርነቱ የተሰደዱ ወደ ሶማሌና ወደ ጅቡቲ የኢትዮጵያ ስደተኞች እነሱን መልሶ ወደ ሀገር አግብቶ ለማቋቋም የሚደረግ እንቅስቃሴ ነበረ። ለአጭር ጊዜ እስቲ ገብቼ ሊሆን በሚል እንደ ቀልድ በፈረንጆቹ አቆጣጠር በአስራ ዘጠኝ መቶ ሰማኒያ ሁለት ሰማኒያ ሶስት ያንን ስራ ጀመርኩኝ። በቆየው ቁጥር ስለ ድርጅቱ ያለኝ አመለካከት ስለ ድርጅቱ ያለኝ መረዳት ምንድናቸው ጠንካራ ጎኖቹ ምንድናቸው ደካማ ጎኖቹ የሚለውንም ለመገንዘብ እችላለሁ ማለት ነው። እስኪ እነዚህን ጠንካራ እና ደካማ ጎኖች እናንሳ። እንግዲህ ግጭት ስር የሰደደባቸው ሀገራት ውስጥ ነው በአብዛኛው የሰሩባቸው አካባቢዎች። እና ድርጅቱ ምን ፋይዳ ነበረው ወይም አለው በእንደዚህ አይነት ሀገራት? እንግዲህ የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያን የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም አለም ውስጥ ጦርነትን ለማቆም የሚለውን ዋና ተልዕኮ ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደ ተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ ለዛ ህዝብ ደግሞ አይዞህ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብጤ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት ሰብዓዊ አገልግሎት እና ሰብዓዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርኪ እኔም የኮራሁበት ደስ የሚለኝ ብዙ ብዙ ኦፐሬሽኖች ውስጥ ተሳትፌያለሁ። የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብቶ እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያለሁ። የሳውት ወስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ፣ ዛምቢያ እነ ስደተኞች በጦርነት የተፈናቀሉትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተጋራርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ያ አይቻለሁ። ላይቤሪያ ርከት ያልኩኝ ብዙ መጥቀስ ይቻላል። ስለዚህ ጦርነት እና መጎሳቆል የፈጠረውን መፈናቀል፣ ሌላ ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ። በዚህ ድርጅት ውስጥ በሰሩባቸው አመታት ከመንግስታት ከድርጅቱ ይገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንዳንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በተባበሩት መንግስታት ተቋም ውስጥ መስራት እንደ በአጭሩ የተባበሩት መንግስታት ሲምፕሊፋይ አድርገን የሚነጋገረው ከተባለ ማይሆን እድር ነው። የዓለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱን የኑክሊየር መሳሪያ ያላቸው የሚባሉትን ሀያላን መንግስታት የድምፅን በድምፅ መሻር መብት አጽድቀውላቸዋል፣ እና አንፎርችነትሊ ዲሞክራቲክ እንዳይሆን ይሄንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያሟላ እንትን ሳይሆን፣ ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ፣ አንዴ ናይጄሪያ ቢመጣ፣ አንዴ ኢትዮጵያ ብትሆን በሚል እርስ በእርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኩሪቲ ካውንስል ላይ አንድ መቀመጫ ያስፈልገናል ብለን የተሟገትንበት ወይም የገፋንበት ሁኔታ ጤና የለም። ችግሮቹን እናውቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው። በተለይ በድርጅቱ አሰራር ውስጥ የዘርን ጉዳይ ያነሳሉ ወይም ነጭ ኃላፊዎች ተሹመው ወደ አፍሪካ በሚመጡበት ጊዜ ለኅብረተሰቡ የሚያሳዩትን ንቀትም የሚጠቅሱበት ቦታ አለና ይሄስ ምን ይመስል ነበር? የተባበሩት መንግስታት ውስጥ አንዱ ትልቅ ችግር ያለው ይሄ ሀያላን መንግስታት በተለይም ብዙ ፍራንክ የሚያዋጡት ድርጅቱን ልክ እንደነሱ መስሪያ ቤት ነው የሚጠቀሙበት አንዳንዱ ቦታ ላይ ሲታይ እዛ ላይም ተመድበው የሚመጡት አንዳንዶቹ የተባበሩት መንግስታት ሰራተኞች በተለይም ይሄ ከዶነሩ መንግስት ነው የመጣሁት ብለው የሚያምኑት ትንሽ የዘረኝነት ሁኔታዎች አሉ። ተባበሩት መንግስታት አሁን ሁኔታው እየተለወጠ ነው። ግን መጀመሪያ አሁን ጋምቤላ በሰራሁበት ጊዜ የነበሩ ከውጭ የመጡት ፈረንጆች ይሄ ገፋ ትምህርት የላቸውም። የአፍሪካም ሆነ የባህሉንም ሆነ የስነስርዓቱንም ሁኔታ ጠንቅቋ፣ ግን እኔ መጥቻለን አለቃ ነኝ፣ ልክ እንደ ቅኝ ገዢ መሪ እንትን የሚለዋሉ አሁንም ቢሆን ያ ችግር እየቀጠለ ነው እ ዩኤንኤችሲአር የምኮራበት የምመካበት መስሪያ ቤት ነው። እንግዲህ ከሰላሳ ዓመት በላይ እንትን ብያለሁ። እውነት ለመናገር ከሆነ አፍሪካዊ ሀይ ኮሚሽነር ተሰሙ አይቻላል። እውነት ለመናገር አሁንም ይሆናል ብዬ አላ ያ ምንድን ነው ብቃት ያለው አፍሪካዊ ያለ ወይም የለም ሳይሆን ጥያቄው ያንን ቦታ ይሄ ከላይ ከተመረጠ እደግፋለሁ የሚል ሪሶርስ ያለው ፍራንክ ያለው እንደ አሜሪካ እንደ አውሮፓ አይነቶቹ ተጽዕኖ አላቸው። የአሜሪካ መንግስት ዩ ኤን ኤች አር ውስጥ የምክትል ሀይ ኮሚሽነሩ ሁሌ አሜሪካዊ ነው። አራት ነጥብ። ያን ሁኔታ የግዴታ በገሃድ አውጥተን እየተወያየንበት መቅረብ መቻል አለብን። ቀደም ሲል እንዳልነው ድርጅቱ ከሰባ ከሰማኒያ ዓመት በላይ ብዙ ስራዎችን ሲሰራ የቆየ ድርጅት ነው። ግን ደግሞ በእነዚህ አመታት ውስጥ ችግር የነበሩ ነገሮች እየተባባሱ የሄዱባቸው ሁኔታዎች አሉ። የተፈጥሮዊ አደጋዎች እየተባባሱ መሄድ፣ ድንበር ተሻጋሪ የሆኑ በሽታዎች ሊሆኑ ይችላሉ፣ ሽብርተኝነት የምንለው መስፋፋት ይጠቀሳሉ በተለይ በቅርብ አመታት ውስጥ። እና ድርጅቱ ግን የነበረውን አሰራር ይዞን የቀጠለው የሚል ትችት ይደርስበታል። እርስዎ በሰላሳ ዓመት በላይ ከድርጅቱ ጋር መኖረው መጠን ይህንን አስተያየት እንዴት ያዩታል? እውነት ነው ንጋችሁ። እንግዲህ የዓለም ሁኔታ እየተለዋወጠ ነው። አሁን ለምሳሌ ቴሮሪዝም ጋራ በተያያዘ አፍሪካ ውስጥ የምናያቸው ሁኔታዎች አሉ። የአየር ለውጥ የሚፈጥረው ቀውስ አለ። ከአየር ቀውስ ጋር የተያያዘ ደግሞ የመሬት ሊቦታ የሚፈጥራቸው ችግሮች አሉ። ለእነዚህ አዲስ ለሚከሰቱት ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። አንዱ ትልቁ ችግር ዲፓርትመንት ኦፍ ሁማኒታሪያን አፌርስ የሚባል አንድ ወጥ የሆነ መዋቅር ነበረው። የተባበሩት መንግስታት ለውጥ ለውጥ ከባለና የአንዱ ፈረሰና የኢመርጀንሲ ሪሊፍ ኮኦርዲኔተር የሚባል አንድ ራሱን የቻለ የእንግሊዝ መንግስት የሚመራው መዋቅር ተቋቋመ። በእሱ ስር ደግሞ የእሱ ሴክሬቴሪያት ተብሎ የዩኤን ኮኦርዲኔሽን ኦፊስ በሚባል ተቋቋመ። ይሄ ኦቻ የምንለው አሁን ችግሩ ያለው የተለያየ ድርጅቶች ስራውን ከመስራትና ችግሩን ለመፍታት ከማተኮር ይልቅ የተባበሩ የተለያዩ የዩኤን ድርጅቶች የኮኦርዲኔሽን ስብሰባ እየበዛ ይሄዳል። ያ ዓለም ውስጥ እየተከሰቱ ያሉትን አዳዲስ ችግሮች ለሱ ብቃት ያለው መዋቅር ከማድረግ ይልቅ ባልሆነ ባልባሌ ጉዳይ ጊዜያችንንና የሰው ኃይላችንን እናጠፋለን። እንግዲህ ከዚህ ጋር በተያያዘ ስደተኞችን ጉዳይ ስንመለከት ለምሳሌ አብዛኛው ስደተኛ የሚያስጠልሉ ሀገራት ዝቅተኛ ገቢ ወይም መካከለኛ ገቢ ያላቸው ሀገራት ናቸው። በተለይ ስደተኞች በአሁን ሶማሊያም፣ ኬንያም መሰረታዊ ነገሮች ሳይሟሉ ለአመታት እንዲኖሩ የሚገደዱበት ሁኔታ አለና ይሄ የተባበሩት መንግስታት ችግር ነው ወይስ ከየት የመጣ ችግር ነው? ስደተኞች መፍትሄ ብለን በምንነጋገርበት ጊዜ ያሉት አማራጮች ምንድን ናቸው ነው ዋነኛው። ሁሉም የሚመኘው ስደተኞች ከሀገራቸው እንዲሰደዱ ያደረገው ቀውስ መፍትሄ አግኝቶ ስደተኞች ወደ ሀገራቸው ተመልሰው ራሳቸውን፣ ኑሯቸውን እንዲያሸንፉ ማድረግ ነው። ችግሩ ያለው ልክ እንደጠቀሱ ከአንዳንድ ቦታ ለምሳሌ ሶማሊያ ተሰደው ወደ ኬንያም ሆነ ኢትዮጵያ የገቡት ስደተኞች ሶማሌ ውስጥ ያለው ሁኔታ ሙሉ በሙሉ ተሻሽሎ ወደ ሀገራቸው መመለስ ስለማይችሉ በስደተኝነት ይቆያሉ። አንዱ ችግር ያ ነው። ሁለተኛ ያለው ሌላው አማራጭ የተሰደዱበት ሀገር ተቀብሎ ዜግነት መስጠት ነው። ያ ሁኔታ ደግሞ ኦልሬዲ ስደተኞቹ እንዳልሽ የሚገቡባቸው ሀገሮች በተለይም አፍሪካን እና ኤዥያን በምናይበት ጊዜ ድህነት ያጠቃቸው ሀገሮች ስለሆኑ የውጭ ዜጋ ተቀብሎ ሙሉ በሙሉ ነዋሪነትን ትን ፈቃድ ሰተናል እንደ ዜጋ ይተዳደሩ ብሎ ለማለት ትንሽ አዳጋች ሁኔታዎች አሉ። ሶስተኛው መፍትሄ ሪሰትል ማድረግ ነው፣ ወደ ሌላ ቦታ መላክ ነው። የአሜሪካም ሆነ አውሮፓ በኮታ ነው የሚሰሩት። ስለዚህ ካለው ስደተኛ የተወሰነውን መርጠው ወደ እነሱ ሀገር ይወስዳሉ። ከሞላ ጎደል አብዛኛው በስደተኝነት እንትን ይላል። ይሄንን በምንልበት ጊዜ ደግሞ በሙሉ ኔጋቲቭ ሊያምየው እኔ እንደው በእኔ እድሜ እንዳየሁት እኔ ገና ስራ ሲጀምር ትልቁ የአፍሪካ የስደተኛ ችግር የነበረው ደቡባዊ አፍሪካ ነው። ከሞዛምቢክ፣ ከአንጎላ፣ ከደቡብ አፍሪካ፣ ከናሚቢያ እነኝህ ችግሩንም አይቻለኝ። በሂደት ደግሞ አብዛኛው አብዛኛው የነበረውን ቅድመ ሁኔታ አሻሽለው ሰው ተመልሶ እንዲያውም ስደተኞቹ ሀገራቸው ገብተው የሀገር መሪ ሆነው ያለበት ሁኔታ ማይቻለኝ። ስለዚህ ሙሉ በሙሉ አስከፊ አይደለም ለማለት ነው። አሁን የተከሰቱ ችግሮች አሉ። አሁን ለምሳሌ ኢትዮጵያን በምታይበት ጊዜ ከደቡብ ሱዳን የመጡ ስደተኞች አሉ። ደቡብ ሱዳን ውስጥ ያለው ሁኔታ ቶሎ ተሻሽሎ ካልተመለሱ ያ ሁኔታ ሊቀጥል ይችላል። ለምን የሰፈሩበት አካባቢ መንግስት፣ አሁን ለምሳሌ ከኢትዮጵያ በኩል ፍቃድ ሰጥቶ የተወሰኑት በትምህርት ቤትም በስራም ቦታ እየተሰማሩ ሌላው ቢቀር ኑሯቸውን እንዲያሸንፉ የሚል ጥሩ አዝማሚያ ያለ፣ ግን በቁጥሩ ብዛት ምክንያት ካምፕ ውስጥ የሚማቅቁ ብዙ አሉ። ሌላው እንግዲህ አሁን እንደምታየው ደግሞ ከኤርትራ የመጡ ስደተኞች አሉ። እነሱም ከሀገራቸው የተሰደዱበት ሁኔታ እስካልተሻሻለ ድረስ ድረስ አንመለስም የሚል አዝማሚያ ያለ። ሶማሌውም እንደዚሁ ነው። ግን በዌስት አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። በሳውዘርን አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። አሁንም ችግር ሆኖ የሚቀረው የአፍሪካ ቀንድ እና የማዕከላዊ አፍሪካ የሚባለው እንግዲህ ከሳውት ሱዳን ጀምረን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ዳርፉር አካባቢ ያለ ሁኔታ። አሁን ግን ከሞላ ጎደል ከሞላ ጎደል ፊት የነበሩት ሁኔታዎች እየተሻሻሉ የመጡበትም አለ። ችግሮቹ ግን አዎ እንዳልሽው ይቀጥላል። እንግዲህ ወደ መጽሐፎት ልመልሶት። መጽሐፎትን እንዳየሁት ከአስተዳደጎ ጀምሮ የስራ ኃላፊነቶች በተለያየ ቦታ የነበሩበትን ታሪክ በሚጽፉበት ወቅት ከራስዎ ከግሎ ታሪክ በተጨማሪ የነበረውን ነባራዊ ሁኔታ፣ አገራዊ ሁኔታ ከኢትዮጵያ ጀምሮ የተለያዩ ሀገሮች በሰሩባቸው የነበሩትን የፖለቲካ የመንግስት ለውጦች የመሳሰሉትን ታሪክም የያዘ መጽሐፍ ሆኖ አግኝቼዋለሁኝ። እና እነዚህን ማስረጃዎች ማሰባሰብ ከባድ አልነበረም? አንደኛ ወረቀት ሰበስባለሁ። በሰራሁባቸው ሁኔታዎቹና የራሴ ወረቀቶች አሉ። ማነጋግራቸውም ሰዎች አሉ። አሁን ለምሳሌ ኦጋዴን አካባቢ አብረን የሰራናቸው ግለሰቦች አሉ። ጋምቤላ፣ ኢታንግ፣ ዲማም ሆነ አሶሳ ካምፕ የሚቋቋምበት ጊዜ አብረን የሰራናቸው አሉ። ጽሁፎችም አሉ። ሌላው ትልቁ ኢትዮጵያ ውስጥ ያኔ ተማሪ አብዮት እየፈነዳ ነው። ዶ የለም ያለው ሁኔታ አብዛኛው ጥሩ አይደለም እና ሰላም ያለበት ሀገር ሂድ ተብዬ ሌባኖን ተላኩኝ። እኔ ሌባኖን የት እንዳለ አላውቅም እንጂ አሜሪካን ዩኒቨርሲቲ ኦፍ ቤይሩት ገባሁ። እዛ ገብቼ አንድ አመት በሰላም እንትን ባልኩበት ጊዜ እዛ ደግሞ የከፋ የእርስ በእርስ ጦርነት በሚከሰትበት ወቅት እዛ ቆመሽ ያየሽውን የተረዳሽን ትመዘግቢያለሽ። ከዛም በኋላ ወደ ሀገር ገብቶ ሀገር ውስጥ እንግዲህ እንዳልኩት በሶማሌያ መጀመሪያ ነው ኢትዮጵያ ውስጥ ስራ የሰራሁት ኦጋዴን ና የጅቡቲ ከደወሌ ሐረዋ ሽንሌ አዲጋላ እስከ ድሬዳዋ ያለውን የስደተኞች ከሀገራቸው ተመልሶ ማለቶ ማቋቋም ፕሮጀክት ነው የነበርኩበት። ታሪካዊ የሄድኩበት ሂደት፣ ሳታስቢው በስራ ሂደትሽ አፍሪካ የምትሄድበትን አንዳንድ የታሪክ ጉዞዎች ትመዘግቢያለሽ፣ ታያለሽ። ያየሽውን ደግሞ በታሪክ ምስክርነት ታስቀምጨዋለሽ። እና በነበርኩበት የነበረውን መመዝገቡ ራሱ ለእኔ ይሄ ነበር የሰራሁት ብዬ እንዳጋጣሚ ሆኖ ታሪካዊ ሲግኒፊካንትም ያላቸው ጉዳዮች ስለሆኑ እንደው ለሌላው ቢቀር ለልጆችም ለቤተሰብም ይህን ነገር ለወደፊት ልጆችም ጠቃሚ ሊሆን ይችላል በሚል እንዲሁ መመዝገብ ነው። ታሪክ መዝገባ ሊሆ እንደው ምናልባት አሁንም ካነሱ ለምን እንደጻፉ መጽሐፉን ለወጣቱ ትውልድ ይጠቅማል ብለዋል። እና ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው? መጽሐፉ እንግዲህ ለልጆችም ሆነ በተለይም ለአዲሱ ትውልድ እንዲህ ነበር እንደ ብሎ አንዳንድ ነገሮችን ያን ሰ አሁን የስደተኞች ሁኔታ ኢትዮጵያ ውስጥ፣ በተለይም በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን ነበረውን ሁኔታ ላይረዳ ይችላል። ስለዚህ ስር መሰረቱ ምንድን ነው ኋላ እንዴት ነበረ አሁን እሱ ሁኔታ እንዴት ነው ብሎ ማነጻጸር እንዲችል ነው። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔም እስማማለሁኝ። ግን ከነ ድክመቱ ከነምኑ የተሻለ ሁኔታ ፈጥሯን ብዬ አምናለሁ ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መዋየት የሚችሉበት መነቃቀፍ የሚችሉበት ሌላውን ማለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልገበልም። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ድርጅቱንስ እንደው ምናልባት በዚህ መልኩ ስኬታማ ሲሆን ባየው ብለው የሚሉት አለ። የተባበሩት መንግስታት ከተቋቋመ ጊዜ ጀምሮ እስካሁን ድረስ የዓለም ጦርነትን አስወግዷል እያምናለሁ። ሌላው ቢቀር አሁን እንኳን በዩክሬን በማየው ተፋላሚ ሀገሮች አሜሪካም ሆኑ ራሻም ሆነ ሌሎቹም እንደው መፍትሄ ማምጣት ባይችልም ቁጭ ብለው ያለባቸውን ስሜት ተነፍሱበት መድረክ አለ ብዬ አምናለሁ። አማራጭ የለን። አሁንም ቢሆን አሁንም ቢሆን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀፍ የሚችሉበት ሌላውን ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ጠቃሚ ነው ብዬ አምናለሁ። መሻሻል አለበት፣ የሴኪሪቲ ካውንስል ሁኔታ መለወጥ አለበት። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልከበልም። ያን ደግሞ ልናሻሽል የምንችለው እኛንም እኛ በምንልበት ጊዜ የእኔ ብጤው ጡረተኛው ሳይሆን አዲሱ ትውልድ ነው። አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተገቢውን ትኩረት ማድረግ አለበት። እንግዲህ ያ የፖለቲካ እና የመዋቅራዊ ድክመት እስኪጠናከር ድረስ ደግሞ ሰብአዊ አገልግሎት የሚያቀርቡ ድርጅቶች እንደ ዩንፍ ያራሉ። እነኚህ አይነት ድርጅቶች ደግሞ መደገፍ አለባቸው። ማንኛውም ሰው ሰብአዊ መብት አለው። ከመብቱ አንዱ በዓለም ውስጥ በሰላም መኖር ነው። እዛ ዙሪያ እስቲ እንደው ምንድን ነው መደረግ ያለበት ብሎ በተለይም ወጣቱን በዚሁ አይነት ውይይት መድረክ ላይ ተሳታፊ መሆን አለበት። ለምን የሰው ልጆች እዚህ ዓለም ውስጥ እስካለን ድረስ ኮንፍሊክት ቅራኔዎች መኖራቸው አይቀርም። እንዴት አድርገን ማኔጅ እናድርገው የሚለው ላይ ማተኮር መቻል አለብን። አቶ መንገሻ የግለ ታሪኮንና በተባበሩት መንግስታት ድርጅት ውስጥ በተለይ በስደተኞች ኮሚሽን በሰሩበት ወቅት የነበሩትን ልምድ ያሳዩበትን ታሪክ ያጣቀሱበትን መጽሐፍ በተመለከተ ከጣቢያችን ጋር ቆይታ ስላደረጉ በአድማጮች ስም ከልብ አመሰግናለሁ። እኔ ይህን ድል በጣም አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ክፍል የእሑድ መሰናዷችን ከዋሽንግተን ዲሲ መተላለፉን ይቀጥላል። ደረጀ እንዴት ነህ? የእግር ኳስ ወዳጅ ነህ? ምን ጥያቄ ያለው ሊሊ። እግር ኳስ ከማየትና ከሞት የሚቀር ማን ይኖራል እንደሚሉት ባልሆንም ማየቴ መች ይቀራል። የኢትዮጵያ እግር ኳስ ላይስ እንዴት ነህ? በሚገባ ሱማ። ምን ጥያቄ ይኖረዋል ተከታዩ መሰናዷችን እንግዲህ በተለይ የኢትዮጵያ እግር ኳስ ያለበትን ደረጃ እና አቅም የሚፈትሽ ነው። ወደዛ ከማለፋችን በፊት ግን በመሰሉ ፋንታሁን ወይ ልምጣ የተሰኘ ሙዚቃ ቆይታ አድርገን እንመለስ። የረጅም ጊዜ ተዳክሞ የቆየው የኢትዮጵያ ብሔራዊ እግር ኳስ ቡድን ከቅርብ ጊዜ ወዲህ በተለይም ለ2023 የአፍሪካ ዋንጫ ማጣሪያ የግብፅን ብሔራዊ ቡድን ማሸነፍ በመቻሉ ተነቃቅቷል ይላል ለዛሬ የጋበዝከው እንግዳችን መንሱር አብዱል ቀኒ። ይህ ድል በስፖርትና ከዚያም ውጭ ባሉ የማህበረሰብ አባላት ዘንድ የፈጠረው መልካም መንፈስና አገራዊ መነቃቃት ለስፖርት በተለይም ለእግር ኳስ ስፖርት ምን መደረግ እንዳለበት ያሳሰበ ነው ብሎ እንደሚገምትም ይናገራል መንሱር። እንግዳችን መንሱር አዲስ አበባ ውስጥ በብስራት ኤፍኤም አንድ መቶ አንድ ነጥብ አንድ ከቅዳሜ በስተቀር ዘወትር ጠዋት የሚቀርበውን የእግር ኳስ ፕሮግራም አዘጋጅና አቅራቢ ሲሆን በኢትዮጵያ የሚሰራጨው የፈረንሳዩ ካናል ፕላስ ስፖርትም ዋና አዘጋጅ ነው። የሀገር ውስጥና ዓለም አቀፍ ጨዋታዎችን በመዘገብና በመተንተን ለሀያ አምስት ዓመታት በማገልገል ላይ የሚገኝ እውቅ የእግር ኳስ ጋዜጠኛ እና ተንታኝ ነው። ደሬ እንግዲህ ከአንተ ጋር ባደረጋችሁት ቆይታ በኢትዮጵያ ስላሉ የሀገሪቱ እግር ኳስ ስፖርት ችግሮች እና መፍትሄዎች ዙሪያ ተወያይታችኋል። እሱን ተከታትለን እንመለስ። ደረጀ የእኛ አባቶች ምናልባትም አያቶች በተለይ ከተሜ የሆኑት የሆሊውድ ፊልምን ሲመለከቱን የኖሩት ሲያደንቁን የኖሩት የአሜሪካ ታላላቅ አክተሮችን እነርሱን እያደነጉን በዘፈንም ካየህ እንደዚህ ወይ ህንድ ፊልም ልክ እንደዛ ውሰዱ። ይሄ እንግዲህ ግሎባላይዝድ በሆነ አንድ አንድ መንደር በጠበበ ዓለም ውስጥ የፉትቦል ግሎባላይዜሽን የአውሮፓን እግር ኳስ በየቤቱ አምጥቶት የሀገራችን ለምሳሌ ሶማሌ ክልል የሚደረገውን ትንሽም ቢሆን የእግር ኳስ ውድድር ከእርሱ ይልቅኛ የአርሰናልና የፓሪስ ሰንጀርመን ሁኔታ እንከታተላለን ያቅርባችን ነው። እንከታተላለን ብቻ ሳይሆን ለህዝቡ ልብና አእምሮ ቅርብ ቴክኖሎጂ ዘመኑ ነው። የግሎባላይዝድ የሆነ የግሎባላይዜሽን ዘመን ስለሆነ ስለዚህ እግር ኳስ የኢትዮጵያ ወጣቶች ዋነኛ መዝናኛ ምክንያት ሆኗል። ለእኔ ይሄ በረከት ነው፣ እርግማን አይደለም። አንዳንድ ሰዎች እንደ እርግማን ያዩታል። መሳሳት ምክንያቱም የተዝናና ማህበረሰብ አእምራችን እንደሆነ ያውቃል። የተዝናና ማህበረሰብ ብሩሃ አእምሮ አለ። ይሄ እግር ኳስ ባይኖር ኖሮ በአራት ብር በአምስት ብር ቁጭ ብድግ እያልክ መሸነፉም ማሸነፉም ስሜት የሚሰጥ ህመሙ እንኳን ሳይቀር ተሸነፈ ቡድኔ ብለ የሚሰማ ህመም ሳይቀር እንኳን ሌላ የሆነ ደስታ የሚሰጥ እግር ኳስ ስላለ እንዲህ አይነት ስሜት ስለሚፈጥርልህ በማህበረሰብ ውስጥ የሆነ ክላን ትፈጥራለህ። የእግር ኳስ ማህበረሰብ፣ ያ የእግር ኳስ ትራይብ እዛ ውስጥ መኖር በራሱ መዝናናት እና እንደዚህ አይነት በረከት አምጥቷል። ይሄ ባይኖርስ ኖሮ ኢትዮጵያውያን ወጣቶች በምድር የሚዝናኑት የነበር የሰማችሁት የእግር ኳስ ጋዜጠኛና ተንታኝ መንሱር አብዱልቀኒ ለአሜሪካ ድምፅ በአካል ከሰጠን ቃለ ምልልስ የተወሰደው ነበር። ስለ ኢትዮጵያ እግር ኳስ ስፖርት ታሪክ ችግሮችና መፍትሄዎቹ ያጫወትንን ወደፊት እናቀርባለን። ለዛሬው ግን ወቅታዊውን የኢትዮጵያ ብሔራዊ ቡድን አቋምና ግንባታው ይጠናቀቃል ተብሎ በጅምር ስለሚገኘው ግዙፉ የአደይ አበባውን ስቴዲየም ጨምሮ በስልክ የሰጠንን አስተያየት ይዘናል። የኢትዮጵያ የእግር ኳስ ስፖርት ቤተሰብ ብቻ ሳይሆን ከዚያ ውጭ ያለው ማህበረሰብ በሰሞኑ የእግር ኳስ ቡድን አቋም መነቃቃት ማሳየቱን በመግለጽ ይጀምራል ምንሱር። ፖለቲከኞችም ሆኑ ሌላው የህብረተሰብ ክፍል ከእግር ኳሱ ውጭ ያሉ ኢትዮጵያ ብሔራዊ ቡድን ለሁለት ሺ ሀያ ሶስት የአፍሪካ ዋንጫ ማጣሪያ ግብፅን በማሸነፋቸው የፈጠረውን መልካም መንፈስ የሀገራዊ መነቃቃት፣ ይሄ ለስፖርት ምን ያህል ትኩረት መደረግ እንዳለበት የበለጠ ያስተማረ ነበረ ብዬ አምናለሁ። ምክንያቱም በናይል ፖለቲካ ምክንያት የኢትዮጵያና የግብፅ ላይ ያለበት ደረጃ ሁሉም የሚያውቀው ስለሆነ ግብጾቹም እንዴት በኢትዮጵያ ብሔራዊ ቡድን እንሸነፋለን በሚል ትልቅ ሞራላዊ ውድቀት ስለደረሰባቸው የወቅቱን ጣኛቸውን ገና መሾማቸው ነበረ በዛ ጨዋታ ምክንያት አሰናብቶታል። እናም በታላቁ ህዳሴ ግድብ ምክንያት የኢትዮጵያ ሕዝብ ደግሞ ግብፅን የሚመለከትበት እይታ ከቀድሞ በበለጠ እንግዲህ በአሉታ ተበላሽቷል ተብሎ ስለሚጠበቅ እና ከፖለቲካ ውጭ ያለው የስፖርቱ ማህበረሰብ ይሄንን ስለሚረዳ የኢትዮጵያ ብሔራዊ ቡድን ግብፅን ሲያሸንፍ ከሜዳ ላይ ውጤት የበለጠ ስኬት ተደርጎ ነው የተወሰደ እና የፈጠረው ብሔራዊ ኩራት ቀላል አለ ከረዥም አመታት በኋላ የኢትዮጵያ ብሔራዊ ቡድን የተዋጣለት የእግር ኳስ ጨዋታ ማሳየት የቻለው በዚህ ከግብጽ ጋር በተደረገው ጨዋታ ነው የሚለው መንሱር ምክንያቱን እንደሚከተለው ያብራራል። አሰልጣኝ ውበቱ አባተ በእግር ኳስ አሰልጣኝነት ህይወቱ የማይረሳው ፈጽሞ ሊረሳው የማይችል ቀን እንደሆነ ነው ምንረዳው። ያ ቀን ጨዋታውን አሸነፍን። ስናሸነፍ ደግሞ ያሸነፍንበት መንገድ የተለየ ነበር። እንደው እንደ አጋጣሚ በተቆጠሩ ጎሎች የተፈጠረ ሳይሆን በሙሉ ተጽዕኖ ወይም ዶሚኔት በማድረግ ያሸነፍ ነው። ሁልጊዜም በእግር ኳሱ አለም ጠለቅ ባለ ትንተና ስታቀርብ እግር ኳሱን መቆጣጠር ሜዳ ላይ እና ጨዋታውን መቆጣጠር ልዩነት አለው እንላለን ጨዋታ መቆጣጠር ከባድ ኳስ ተቆጣጥሮ መቆየት ተከላካዩም እዛው ጫና በሌለበት ቦታ ላይ እርስ በእርሱ እየተቀባበለ ሰአቱን የፖሴሽን ንጻሬውን የኳስ ቁጥጥር ንጻሬውን ሰዓት እንዲቆጥር ማድረግ ይችላል። ይሄኛው ግን ሙሉ ለሙሉ የጨዋታውን ሁኔታዎች ሁሉ በቁጥጥር ስር የማስገባት አይነት የበላይነት ነበር ያሳየው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ። እና እኔ በጋዜጠኝነት ሕይወቴ አይቼ ባላቀው አይነት ቅንጅት ነው በኢትዮጵያ ብሔራዊ ቡድን ላይ ያየ ነው እና ይህንን ውህደት እና ቅንጅት በደንብ ተብላልቶ የተሰራ ማቅረብ የቻል ነው። እንደ መታደል ሆኖ በግብፅ ጨዋታ ላይ የግብፁ ጨዋታ በማህበረሰቡ ላይ የፈጠረው ሌላ ስሜት መኖሩንም መንሱር ይናገራል። የኢትዮጵያ ብሔራዊ ቡድን ብዙዎቻችንን በሚያሳዝን ሁኔታ ውስጥ ነው ያለው። በራሱ ሜዳ ላይ ጨዋታዎችን ማከናወን አይችልም። በአፍሪካ ፉትቦል ኮንፌዴሬሽን ጥራት ያላቸው ስቴዲየሞች የላችሁም በሚል ቅጣት ተጥሏል እና ይሄ እገዳ ደግሞ የኢትዮጵያ ብሔራዊ ቡድን በሆም ማች የምንላቸውን ጨዋታዎች ወይም በሜዳው ላይ በደጋፊው ፊት መጫወት የሚገባውን ጨዋታ ሁሉ በሰው ሀገር በሶስተኛ ወገን ሀገር ላይ እንዲያከናውን በተደረገበት ሰዓት ላይ ነው እንግዲህ ግብፅን በዛ መልኩ ማሸነፍ የተቻለው እና እግር ኳስ ለማህበረሰባዊ ኩራት ለብሔራዊ ሞራልም ሳይቀር ምን ያህል ጠቃሚ ሆነ ያሳዩበት ጨዋታ ስለሆነ ከዚህ በመነሳት ፖለቲከኞች ሁሉ ስፖርቱ ላይ በተለይ አሁን ስለምናወራው ስለ እግር ኳስ እግር ኳስ ላይ ልዩ ትኩረት መደረግ አለበት የሚል እምነት ያሳድራሉ ብዬ ተስፋ አድርጌ ነበር። ከዛ በኋላ ግን ጊዜው ረጅም ባይሆንም ያየሁት ብዙም ለውጥ የለም። መንሱር፣ ኢትዮጵያ በአገሯ አህጉራዊ የእግር ኳስ ውድድሮችን እንዳታስተናግድ በአፍሪካ ፉትቦል ፌዴሬሽን መከልከሏ ትልቁ መነጋገሪያ መሆኑን ይገልጻል። ለምሳሌ የወቅቱ የኢትዮጵያ እግር ኳስ ትልቁ መነጋገሪያ ጉዳይ የሆነው የአፍሪካ ፉትቦል ኮንፌዴሬሽን ኢትዮጵያ ለአህጉራዊ ውድድር ለአህጉራዊ ጨዋታዎች ማስተናገጃ በቂ ጥራት ያለው ስቴዲዮም የላትም የሚል ነው። መመዘኛ የሚያሟሉ ስቴዲዮሞች የላትም የለውም። ስቴዲዮም መመዘኛ ስፋት አይደለም ወይም ደግሞ የተመልካች የማስተናገድ አቅም መብዛት አይደለም። ወይም መብዛት ማነስ አይደለም። የስቴዲየም ጥራት መለኪያው ብዙ ነው እና ያንን መመዘኛ የሚያሟሉ ስቴዲዮሞች የሉም ተብሎ ሀገሪቱ ግዛት ላይ ያለች እገዳ ላይ ያለች የኢትዮጵያ ብሔራዊ ቡድን ወጡ ይጫወጡ። ይሄ ነገር ታዲያ ልባት የሚያገኘው ለሚለው ሁሉም ተስፋ የሚያደርገው እዚ አዲስ አበባ ያለው የአዲያባ ስቴዲየም ተጠናቆ ለስራ ክፍት የሚሆንበትን ቀን እርግጥ ኮንትራክተሮቹ ቻይና ያናቸው፣ ግን የበጀት ከፍተኛ ወጪ ይጠይቃል የቀሪውን ለማጠናቀቅ እና በዚህ ምክንያት መንግስት በጀቱን ማቅረብ አለበት። ይህንን ደግሞ ማቅረብ የሚችልበት አቅም የለውም አሁን። ስለዚህ ተጨማሪ ጊዜያት ያስፈልጋል፣ በጀቱ ተሟልቶ ቀስ በቀስ ተሰጥቶ እንዲጠናቀቅ እና ይሄ የስፖርት ቤተሰቡ ሁሉ ሞራል የተነካበት ውሳኔ ነው። በአፍሪካ ፉትቦል ኮንፌዴሬሽን ግንባታው ከስድስት ዓመታት በፊት የተጀመረው በኢትዮጵያ ትልቁ ይሆናል የተባለው የአደይ አበባ ስቴዲዮም ግንባታ አሁንም ገና አልተጠናቀቀም። የዛሬ ሁለት ዓመት በመንግስት መገናኛ ብዙሃን በተገለጸው ዘገባ የመጀመሪያው ዙር ግንባታ ብቻ 2.7 ቢልየን ብር መፍጀቱ ተነግሯል። 62 ሺህ ሰው ይይዛል የተባለው ስቴዲዮም ይጠናቀቃል ከተባለበት ጊዜ እየተሻገረ ዓመታትን ማስቆጠሩን ይዟል። መንሱር ስቴዲዮሙ ተስፋ ተጥሎበትም እንደነበር ይገልጻል። ይሄ እንግዲህ አደይ አበባ ስታዲየም የሚባለው አሁን ለአዲስ አበባ ተስፋ ተደርጎ የሚመሰል ስታዲየም ነው። ቢያንስ ሁለት ዓመት ከዚህ በኋላ እንደሚፈጅ እየተነገረ ነው የሚገኘው። የስፖርት ኃላፊዎቻችን በዚህ በኩል መስኩንም ያውቁታል ብዬ እንዳላምን፣ ስለ ግንዛቤያቸው እንድጠራጠር የሚያደርጉኝ ብዙ አንኳር ምክንያቶች አሉ። ኢትዮጵያ ላይ ብቻ ተነጥሎ የተደረገ ሳይሆን አስራ ዘጠኝ ሀያ ገደማ የአፍሪካ ሀገራት ተመሳሳይ እገዳ ገጥሟቸዋል እና እነሱ ሰርተዋል እኛ ምክንያት እናቀርባል እኛ በካፍ እንዲህ ስለሆነ ነው እንዲያ ስለሆነ ነው በኢትዮጵያ ላይ በተለየ ጫና ለማሳደር ነው ምንጥስ የሚሉ ፖለቲካው ላይ የተለመዱ ነገሮች እግር ኳሱ ላይ ሲሰሙ ይታያሉ እና አለም አቀፍ ተቋማት በስፖርት ተቋማት ከኢትዮጵያ ጋር ምንም ጠብ የላቸውም ኢትዮጵያንም ነጥለው ለብቻ አይደለም እገዳ ይጣሉ አስራ ዘጠኙ ወይ ሀያው የአፍሪካ ሀገራት በተመሳሳይ ተቀጥተዋል እና እነ ስዋዚላንድ አሁን እሱ ኤስ ዋቲን የተባለችው ትንሽ ሀገር እንኳን ሰሞኑን ስመለከት ነበር እገዳ ከተጣለባቸው ሀገራት አንዷ ናት። ግን ስቴዲየም እንዴት አድርጋ እየሰራች እያዘጋጀች እንደሆነና ከፍተኛ ጥራት ያለው ስቴዲየም ልታቀርብ ጫፍ ላይ ደርሳለች። ና መሆን ያለበት ከተቀጣ እገዳ ከተጣለብህ እገዳውን ለማንሳት የሚያስፈልገውን መመዘኛ የሚያሟላ የስፖርት ማዘውተሪያ ሰርቶ ማቅረብ ነው እንጂ ሰበብ ማብዛት አይደለም። የስፖርት ባለስልጣናት ግዙፍ ነው የተባለው የአዲስ አበባ ስቴዲየም እስኪጠናቀቅ ድረስ አሮጌውን የአዲስ አበባ ስቴዲየም እስከ ያዝነው ወር መስከረም 2015 ድረስ እናድሳለን ብለው ቃል የገቡ ቢሆንም እሱም የተሳካ አለመሆኑን መንሱር ይገልጻል። ለዚህ የተሰጠው መልስ በአገሪቱ ስፖርት መሪዎች በኩል አይ መስከረም ላይ መስከረም 2015 አሁን ያለንበት ወር ማለት ነው፣ መስከረም ላይ አዲስ አበባ ስቴዲዮም ብቁ እናደርጋለን የሚል በይፋ የተነገረ ድፍረት በሚኒስትር ዴታው በኩል የተነገረ ይኸው፣ መስከረም ገብተናል። አዲስ አበባ ስቴዲየም ይሄ ቀዳማዊ ኃይለስላሴ ስቴዲዮም ያረጀ ስቴዲዮም፣ ያንን ማደስ አይቻልም እና እንዴት ነው በአሮጌ አቁማዳ አዲስ ወይን ለመያዝ እንደመሞከር ነው የሚቆጠረው። እና እሱ ስቴዲዮም አሁን ለሀገር ውስጥ ውድዶች ሊሆኑ ይችላል እንጂ ኢንተርናሽናል ውድድርን ሊያሟላ የሚችልበት ምንም ሊጠጋገር እድል ይኖራል ብዬ አላስብም። እነርሱ ግን አይ ሜዳውን ለመስከረም እናደርሳለን ብለው ውጭ ብለው ቀን ሰራተኞች ሳር ሲተከል የሚያሳይ ምስል አውጥተው ይኸው ጀምረናል አሉ። እንደዛ አይደለም። መመዘኛውን ቀድሞ ነገር አልተ በሰው እጅ እንደዚህ ልክ በጓሮህ በጓሮ አትክልት ቦታ ላይ የምትተክለው አይነት ሳር አይነት እንደዚ አይነት አተካከል አለ። የራሱ ፊፋ እና የሰጣቸው የሜዳ ኢንጂነሮች አሉ። የሜዳ ተቋማት ሜዳ የሚሰሩ እና እነሱ የሚሰሩትን ሜዳ ነው የሚፈለግ። ይሄኛው ግን በዚህ መልኩ ነው ሪስፖንድ ያደረጉት። እንግዲህ የስፖርት መሪዎቻችን እና መስከረምም ገብቷል። እንኳን ለካፍ ውድድሮች ሊዘጋጅ ይቅርና አዲስ አበባ ስታዲየም ለሀገር ውስጥ ውድድር እንኳን ዝግጁ አይደለም። እና እንደዚህ አይነት በጥያቄ ሲጣደፉ እና የህዝብ ግንኙነት ውድቀት ሊገጥማቸው ይችልበት አጋጣሚ ሲፈጣም የስፖርት መሪዎቻችን ይወጡና የሌለ ተስፋ ይሰጣሉ ለህዝብ እና ሁኔታውን በደንብ የተረዳ አይመስል። የሀገሪቱ ከፍተኛ የስፖርት መሪዎች በዚህ በኩል የግንዛቤ ማሻሻያ ማድረግ አለባቸው ብዬ አስባለሁ። አለበለዚያ ግን የኢትዮጵያ ብሔራዊ ቡድን መቼም ደረጃውን የጠበቀ ስቴዲየም አያገኝም። የአዲስ አበባ ስቴዲየም ተረባረቡ ባጠናቀቅ ግድ ይላል። ግድ ይላል። በቃ እንደዚህ አይነቱ አሳዛኝ በተጫዋቾቹም በቡድኑ ላይም በተመልካቹ ላይ ሞራላዊ ውድቀት ሊያደርስ የሚችል አይነት ስሜት እንዲሰማ የሚያደርግ ውሳኔ ተቀብሎ አመታትን መቁጠር በእውነት ተገቢ አለ። መንግስት አሮጌውን ስቴዲዮም እያደሰ መሆኑን የገለጸ ቢሆንም መንሱር ግን ደረጃውን የጠበቀ የእግር ኳስ ሜዳ በዚህ መልክ እንደማይሰራ ይገልጻል። ሜዳዎች እንደዚህ አይሰሩ የቀን ሰራተኞችን ደርድረ ሳር በእጃቸው እየተከሉ በእግራቸው እየረገጡት የሚያሉ እንደዛ አይደለም። ዝም ብሎ እስከዛሬ ድረስ ለሚደረጉ የሀገር ውስጥ ጨዋታዎች ሊሆን ይችላል እንደዚህ የተተከለ ሜዳ። ይሄኛው ግን ምን መሰለ፣ የሜዳ የሜዳው ኳሊቲ፣ የማጫወት ብቃቱ፣ ኳሱን የማንሸራተት ብቃቱ ይታያል እና እንደዚሁ በዝም ብሎ በሰው እጅ በማንዋል በማኑዋል የሚተከል አይደለም አሉ። የሜዳ ኩባንያዎች እነሱ በጥንቃቄ ተክለው እንዴት ነው? ከጥግ እስከ ጥግ ከማዕዘን የምትመምቻው እስከ ማዕዘን የምትመምቻው ድረስ ያለው ርቀት ራሱ ይሄ ሌቭል መሆን አለው። ገባ ኳሱ ቀጥ ብሎ እንደሄድ ማለት ነው። እዚህ ጋር ግን አባጣ ጎ ጉድባድ ይሰራል፣ ጉቶ ይሰራል። ሳሩ በደንብ አይታጨድም፣ ከፍ ዝቅ ይላል። አይሆንም። እና ስለዚህ ኳሱን ስትቀባበለው ኳሱ ታለንትህን በደንብ የምትገልጽበት አይሆን፣ የመንሸራተት ብቃቱ ጥሩ አይሆንም ማለት ነው። ኳሱን ስትቀባበል ልክ በውጭ ዓለም ላይ እንደምናየው የአፍሪካ አገራት ሜዳዎቻቸውን የሚያሰሩት ፕሮፌሽናል ገንቢዎችን እየቀጠሩ መሆኑን የሚገልጸው መንሱር የእኛ አገር ሜዳዎች ተፈጥሯዊ ሳር የሚጠቀሙ በመሆኑ የአያያዝ ችግር ያለባቸው መሆኑን ያስረዳል። እና የአፍሪካ ሀገራት ጥሩ ጥሩ ሜዳዎችን በእንደዚህ በውጭ ኮንትራክተሮች እያሰሩ ብሔራዊ ቡድኖቻቸውን ሜዳ ላይ ያጫውታሉ። የእኛ አባጣ ጎርባጣ ተጫዋቾች ራሳቸው እየተጫወቱ እግራቸው ጉድጓድ ውስጥ ሊገባ ይችላል፣ ይሄ ከፍ ዝቅ ከማለቱ የተነሳ እና ተፈጥሯዊ ሜዳ ስለሆነ የምንጠቀመው። ተፈጥሯዊ ሜዳዎች ደግሞ በአዋቂዎች ነው መተከል ያለ፣ ሳሩ መተከል አለበት። የሳሩ እንክብካቤ፣ የሜዳ ወጥነት ራሱ እና እነሱ ግን በማኑዋል ሳሩ ሲተከል የሚያሳይ ምስል አሳይት መንግስት መገናኛ ብዙኃን ላይ ስራ ተጀምሯል ብለው ለህዝቡ ሊናገሩ ሞከሩ እና እኛ ደግሞ ጉዳዩን በጥልቀት የምናውቀው ሰዎች አዘንባቸው በእንደዚህ አይነት ሁኔታ ነው ወይ የኢትዮጵያ ብሔራዊ ቡድን ደረጃውን የጠበቀ ስቴዲዮም የሚያገኘው ተስፋ አታረግ። መንግስት በየአካባቢው የስፖርት ማዘውተሪያ ስፍራዎችን መስራቱን ይገልጻል። የእግር ኳስ ችግር ትላልቅ ስቴዲዮሞችን በመገንባት ብቻ የሚፈታ አይደለም የሚለው መንሱርም በሀሳቡ የሚስማማ ቢሆንም የእግር ኳስ ማበልጸጊያ ስፍራዎች አሰራር በዚህ መንገድ መሰራት አይገባቸውም ይላል። የኮንክሪት ሜዳዎችን በየአካባቢው ሰርተው ስፖርት ማዘውተሪያ ስፍራዎች ተብለው ቅርጫት ኳስም መረብ ኳስም እጅ ኳስም እግር ኳስም የሚደረግበት ነው እያሉ በየቦታው በሽቦ አጥረው ይታያል። ኦኬ፣ ይህንን አላጣጥልም። ጥሩ መርታ ነው። እኔ ማወራው ግን ስለ ፉትቦል ስለ ፉትሳል አይደለም። ይሄ የአምስት ለአምስት የሰባት ለሰባት ጨዋታ ሳይሆን እኔ አስራ አንድ ለአስራ አንዱን እግር ኳስን ነው ማወራ። ለእግር ኳስ የሚሆኑ ሜዳዎች የሉ። ስትሪት ፉትቦል በአዲስ አበባና አካባቢው እጅግ ተዳክሟል። እጅግ ተዳክሟል። በቀላል ቃላት የሚገለጥ አይደለም። እና እኔ ማወራላቸው ሜዳዎች ብዙ የወደፊቶቹን የብሔራዊ ቡድን ተጫዋቾችን የሚያፈሩ የአካባቢ ሜዳዎች የምላቸው ኮንዶሚኒየሞች፣ የጋራ መኖሪያ ግቢዎች በሚሰሩበት ጊዜ ያልታጠሩ፣ ከተቻለ ሳር ያላቸው ከሌላቸው ችግር የለውም፣ ብቻ አፈር የሆነ ድንጋይ ያልሆነ ኮረኮንች አልሆነ ሜዳዎች ማለት ነው። አንድ ልጅ ጎረቤቱ ካለው ልጅ ጋር የጨርቅ ኳስ በካልሲ ኳስ ሰርቶ ሄዶ በፈለገበት ሰዓት የሚጫወትባቸው ክፍት ቦታዎች ማለት ነው። ይህ ስትሪት ፉትቦል ለየትኛውም ሀገር እግር ኳስ መሰረት ነው። መንሱር ስትሪት ፉትቦል እያለ የሚጠራቸው የጎዳና ላይ እግር ኳስ መጫወቻዎች ስፍራዎችን የትላልቆቹ ጨዋታዎች መሰረት መሆናቸውን ይገልጻል። ስትሪት ፉትቦል ማለት በእግር ኳስ ልክ እንደ መጀመሪያ ደረጃ ትምህርት ቤት ውሰዱ፣ እንደ ኤሌመንተሪ ትምህርት ቤት ውሰዱ። ስቴዲየሞች ደግሞ እንደ ዩኒቨርሲቲ ውሰዱ። በአንድ ሀገር ብዙ ዩኒቨርሲቲዎች ሰርተ፣ ግን የመጀመሪያ ደረጃ ኤሌመንተሪ ስኩል ከሌለ አዋቂዎች ሊወጡ አይችሉም። የተማረው ሀይል ሊወጡ አይችልም። ሁሉም ደረጃ እና ከታች ጀምሮ ከመሰረተ ህዝብ እግር ኳስ ምንለው ከግራስ ሩትስ እግር ኳስ የሚጀምር ስራ መሰራት አለበት እየተባለ ብዙ ጊዜ ሲለፈፍ ሰማል። እኔ ደግሞ ከላይ መጀመር አለበት የሚል አቋም ነው ያለኝ። ከላይ ያሉት ሰዎች የአመራር፣ የእይታ፣ የአርቆ የማሰብ እግር ኳስን የመረዳት ብቃታቸው ከፍ ያለ ከሆነ እነሱ ራሳቸው በወንበራቸው ላይ ስታስቀምጣቸው ከታች ይጀምራሉ። አለበለዚያ ከላይ ማኔጅ የማድረግ ብቃት የሌለው ሰው ካለ ከታች መጀመሩ ምንም ጥቅም የለውም እና ከታች የመጀመር ሀሳብ ራሱ ጽንሰ ሀሳቡ እራሱ ማብራሪያ፣ ትንተና ይፈልጋል። ዋናው ነገር ታዲያ ከታች ለመጀመር አካዳሚዎችን ብታቋቁም አካዳሚ ውስጥ የሚገቡ ልጆችን የምታገኘው ከስትሪት ፉትቦል ነው፣ የጎዳና ላይ እግር ኳስ ወጣቶች፣ ታዳጊዎች፣ ህጻናት ያለ አሰልጣኝ በነጻነት በነጻነት ራሳቸውን እያሰለጠኑ እንደው ምን ይባላል፣ በእግር ኳስ የትኛውም የትኛውም ትልቅ ተጫዋች የመጀመሪያ አሰልጣኝ ራሱ ነው ይባላል። ራስ በምናብህ ላይ ያለውን ያንን ፋንታሲ ሜሲን ሮናልዶን የመሆንን ፋንታሲ ፔሌ ማራዶናን የመሆንን ያንን የምታሳይበት እኔ ሜሲ ነኝ እኔ ማራዶና ነኝ እያል ታለንትን የምታበለጽግበት ቦታ ነው። በጣም ወሳኝ፣ አስፈላጊ፣ እጅግ አንገብጋቢ የሆነ ጉዳይ ነው እና መንግስት በቅድሚያ ሊያተኩርባቸው የሚገቡ እንደ መኖሪያ ቤቶች ያሉ የቅድሚያ ፕሮጀክቶች መኖራቸውን በመግለጽ ግንባታዎችን እያስፋፋ መሆኑን ይገልጻል። መንሱር መኖሪያ ቤትና ስቴዲየሞችን ማወዳደር ኋላ ቀር አስተሳሰብ ነው በማለት ይከራከራል። ለህዝብ ሜዳ እግር ኳስ እና መኖሪያ ቦታ እያልክ ማማረጥ የለብም። ይህንን ማማረጥ ይሄ ቀነጨረ አስተሳሰብ ነው ልንገር ባለበት የቆመ ሀሳብ አስተሳሰብ ተገቢ ያልሆነ ይሄ ነገር ሲሆን አይተናል። ባለፉት ሰላሳ ዓመታት ና የእግር ኳስ ሜዳዎችን አይ መኖሪያ ቤት ይበልጣል እየተባለ እግር ኳስ ሜዳዎች ላይ መኖሪያ ቤት ይሰራሉ። ምን አይነት ትውልድ ልታወጣ ነው? ከዛ ቤት ውስጥ የሚወጣ የሚወለዱ መጫወቻ ቦታ የሌለው የታፈነ ደህና ኮንዶሚኒየሞች ላይ እንኳን ደህና ብረ ሰፊ ሰፊ በረዳ እንኳን የላቸውም እና ልጆች ወጥተው የሚጫወቱበት ክፍት ቦታ ያስፈልጋል። ይሄንን ስትሪት ፉትቦል ነው እንግዲህ ባለፉት ሰላሳ ዓመታት በአዲስ አበባ እና በአካባቢ ያዳክሙ ከዛ በኋላ ታዲያ ብሔራዊ ቡድን ውጤት በሚያመጣበት ጊዜ ግን ሜዳሊያ የአበባ ጉንጉን ይዞ ኤርፖርት ለመገኘት ግን የሚቀድሙት የመንግስት ባለስልጣናት ናቸው። ይሄ መሆን የለበትም፤ ትኩረት ሊሰጠው የሚገባ ጉዳይ ነው። አሁን የኢትዮጵያ እግር ኳስ ፌዴሬሽን የሚመሩ አካላትም በዚህ ላይ አጽንኦት እንዲሰጡ ነው ባለፈው ብዙ ስንል የነበርነው እና እጩዎቹም ሶስት እጩዎች ቀርቦ ነበር ለፕሬዚደንትነት ከሶስቱ ሁለቱ በተለይ ይህን ጉዳይ በአጽንኦት እያነሱ እኛ ከተመረጥን በዚህ ላይ እንሰራለን ሲሉ ነበር መንግስትም ፌዴሬሽን ሊሰራ አይችልም ይሄንን መንግስትም ግን መገፋፋት ይችላል በአርበን ፕላኒንግ በከተማ ፕላኖች ላይም እንዲህ አይነት ክፍት ቦታዎች እንዲኖሩ በተወሰነ ርቀት በመኖሪያ አካባቢዎች ግዴታ አለበለዚያ በስፖርት የበለጸገን ወጣት ማግኘት የህልም አለም ነው የሚሆነው እና በተለይ በእግር ኳሱ እና እነዚያ ሜዳዎች እነዚያ ይሄ ሁሉ ጩኸት ስለበዛ ነው በየአካባቢው እነዚህን ጠበብ ጠበብ ያሉ የኮንክሪት ሜዳዎችን ለመስራት መንግስት የተጋው እና እኔ አይኑር አይደለም ይሄ ተገቢ ጥሩ ነገር ነው። እግር ኳስን ካልን ከዚህ በላይ ብዙ ስራ ይጠብቃል። ለመሆኑ የኢትዮጵያ ብሔራዊ የእግር ኳስ ደረጃ ምን ደረጃ ላይ ይገኛል? ያለውስ ቁመናስ ምን ይመስላል? እንግዲህ ደረጀ፣ በአፍሪካ ቀድመን ጀምረን አሁን ኋላ ቀርተናል። ከኛ የሚባሱ ሀገራት አሉ። አሁን እነ ጅቡቲን፣ እነ ሌሶቶ ነ ስዋቲንን ምን ካልክ ከኛ የሚባሱ ናቸው። ግን እኛ እንግዲህ ያኔ በቅኝ አገዛዝ ዘመን ኢትዮጵያ ነፃ ስለሆነች እነ አቶ ይድነቃቸው ተሰማ እግር ኳስን ቀድበው በደንብ በተደላደለ መልኩ ጋቨርን ለማድረግ በሚያስችል አስጀምረው እንግዲህ የትውልዳቸውን ኃላፊነት ተወጥተው አልፈዋል። ከዛ በኋላ ግን ነገሮች ሁሉ የኋሊት ጉዞ ነበረ እና አሁን እኔ ማነፃጽረው ኢትዮጵያ እግር ኳስን ከራሱ ጋር አይደለም። ከራሱ ጋር ከሆነ ከዛሬ ሰላሳ አመት ይልቅ አሁን አሁን በጣም ይሻላል። ምናልባት ቴክኒካዊ ጉዳይ ላይሆን ይችላል፣ ግን ያለው አንደርስታንዲንግ እና እንዲሁም ማኔጅ የሚደረግበት መንገድ አገዛዙ ለውጥ አለው። እውነት ለመናገር የዛሬ ሰላሳ አመት የፕሪሚየር ሊግ የሀገሪቱን ከፍተኛ ቴሌቪዥን ራይት ለኢንተርናሽናል ቴሌቪዥን አልተሸጠም እንግዲህ በአምስት አመት ኮንትራት በመጀመሪያው አመት አራት ሚሊዮን ዶላር በሁለተኛው አመት አራት ነጥብ አምስት ሚሊዮን ዶላር በሶስተኛው አራት ነጥብ አምስት ሚሊዮን ዶላር በአራተኛው አራት ነጥብ አምስት ሚሊዮን ዶላር በአምስተኛው የኮንትራት አመት ደግሞ አምስት ሚሊዮን ዶላር ከደቡብ አፍሪካ ኢንተርናሽናል ቴሌቪዥን ዲኤስቲቪ በካሽ ይከፈለዋል። ይሄ እንግዲህ ይሄ ቴሌቪዥን ራይት መብቱን የያዘው ኩባንያ ለስራ ማስኬጃ የሚያወጣቸው ወጪዎችን ሳይጨምር መጀምሩ እንግዲህ በአምስቱ አመት የስልሳ ስምንት ፕሮጀክት ነው ለጨረታ አቅርቦች። እንደዚህ አይነት ነገር በኢትዮጵያ እግር ኳስ ታይቶ አይታወቅም። ትልቁ ስኬት ክለቦች የራሳቸውን ሊግ አቋቁመዋል። አሁን ሊጉን የሚያስተዳድረው የኢትዮጵያ እግር ኳስ ፌዴሬሽን አይደለም። ክለቦች የራሳቸው ያቋቋሙት የሽርክና ማህበር ሼር ካምፓኒ ነው። ይህ ሼር ካምፓኒ በጋራ ያቋቋሙት ከፕሪሚየር ሊጉ የሚወርዱ ክለቦች በወረዱ ጊዜ ለሚመጡት ወደ ፕሪሚየር ሊጉ ለሚመጡት ቡድኖች ሼራቸውን እንዲያስረክቡ እንዲሸጡ ይደረግና በጋራ ይነግዳል። በጋራ ከማስታወቂያ ገቢ፣ በጋራ ከቴሌቪዥን ገቢ ገንዘብ እያገኘ እየተከፋፈለ ነው። ክለቦቻቸው እራሳቸውን የሚያድጉ የፕሮፌሽናል መንገድ መስመሩን አሁን ጀምረውታል። በደንብ ገና ብዙ ይቀረናል ሙሉ ፕሮፌሽናል ለመሆን። ግን ይሄ ጥሩ እድገት ነው። የሚያከራክር ነገር አይደለም። ይሄ ቶ ሰላሳ አመትና የዛሬ አስር አመት እንኳን ንጽጽሩ ከሌሎች የአፍሪካ ሀገሮች ጋር ከሆነ ግን ገና ይቀረናል ይላል መንሱር። በኢትዮጵያ የእግር ኳስ ታሪክና እየተበራከተ በመጣው የአውሮፓ እግር ኳስ ተመልካቾች ዙሪያ ያደረግነውን ውይይት በሌላ ዝግጅት ይዘን እንቀርባለን። መንሱር አብዱል ቀኒን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን አድማጮች። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት ዝግጅታችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርን። አብራችሁን ስለቆያችሁ እያመሰገንን እሱ ባለው ይታየው ቻው ቻው እያለ በሚያዜመው ሙዚቃ እንሰነባበታለን። ሰላም፣ ደህና እደሩ